የትግራይ ክልል መንግስት የአስቸኳይ ጊዜ አወጀ ከትላንት ህዳር አንድ ጀምሮ ተግባራዊ ይሆናል የተባሉ ይህ አዋጅ የትግራይ ክልል መንግስት በትግራይ ላይ የተከፈተውን ጦርነት ለመመከት ያስችለኛል ብሎታል። የትግራይ ክልል መንግስት ካቢኔ በትናንትናው እለት ባካሄደው ስብሰባ የትግራይ ህዝብ ህልውናና ደህንነት ለመጠበቅ ለዋላዊነቱም ከወረራ ለመከላከል ሲል አስቸኳይ ጊዜ አዋጅ ማወጁ ገልጿል። ይህ አዋጅ በክልሉ ህገ መንግስት አንቀጽ ሀምሳ ስድስት ንኡስ አንቀጽ ስምንት አ አንቀጽ 18 ንዑስ አንቀጽ አንድ መታወጁ ተገልጿል። የአዋጁ አላማ የትግራይ ህዝብ ህገ መንግስታዊ የሆነው ራስን የማስተዳደር መብት ለማረጋገጥ ምርጫ ማካሄዱና ህጋዊ ቅቡል መንግስት በመመስረቱ የፌዴራል መንግስት በህዝብ የተመረጠ የትግራይ መንግስት ለማፍረስ እና ህዝብ ለመግዛት ግልጽ ወረራ እና ጦርነት በመታወጁ ነው ብሏል። አዋጁ ሁለንትናዊ ሽንፈት የደረሰው ኃይል ከኤርትራ መንግስት በጋራ በመሆን ለማካካስ ግንባር በመፍጠር የህዝብ ሉዓላዊነት እና ደህንነት አደጋ ውስጥ በማስገባታቸው የታወጀ ነው ብሏል። ፖለቲካዊ ልዩነት በድርድርና ህግ የሏላዊነት መደፈር ደግሞ በመከላከያ ኃይል ጥበቃና ዋስትና ሊኖረው ይገባ ነበር ብለዋል አዋጁ። ሆኖም ግን ስልጣን የያዘው የፌዴራል መንግስት የተቆጣጠረ በአዋጁ አገላለጽ ደግሞ አህዳዊና አምባገነን የአብይ አህመድ ቡድን ህገመንግስታዊ መንግስታዊ ስርዓት በማፍረስ ለባዕድ ህዝብ አሳልፎ በመስጠቱ ነው ብሏል። በዚህ መሰረት መንግስት በመደበኛ ህጎች ተጠቅሞ ለገጠመው ወረራ መቆጣ መቆጣጠር ከባድ በመሆኑ የታወጀ ነው ብሏል። አዋጩም በወጣ አዋጅ መሰረት የተከለከሉ ተብለው የተገለጹ የትግራይ ሕዝብ ህልውናና ደህንነት እንዲሁም ሉዓላዊነት አደጋ ላይ መጣል፣ በተጨማሪ በመንግስት በክልሉ የፖለቲካ ፓርቲ መንግስታዊ ወይም የግል ተቋማት የሽብር ተግባር ላይ መፈጸም፣ ስለላ ማካሄድ፣ የክልሉ ህገ መንግስት ስርዓት ማፍረስ፣ የተደራጀ የወንብድና ተግባር ሆነ በመሰረተ ልማቶች ጉዳት ማድረስ ከልክለዋል። ተጨማሪ ክልከላዎች በቀጣይ በተቋቋመው ኮማንድ ፖስት መመሪያ ይወጣል ተብሏል። ለትግራይ ሕዝብም የክተት ጥሪ አዋጁ ቀርቧል። በወጣ አዋጅ መሰረት ኮማንድ ፖስቱ እንደ ያስፈላጊነቱ በከፊል ወይም ደግሞ በሙሉ ማንሳት ይችላል ተብሏል። አዋጁ ለስንት ጊዜ እንደሚቆይ እስካሁን በግልጽ አልተቀመጠም። በሌላ በኩል በመቀለ ከተማ የባንክ የስልክ እንዲሁም የኢንተርኔት አገልግሎት እስካሁን ተቋርጧል። ነዋሪዎቹ በሌላ አካባቢ የሚኖሩ ቤተሰቦቻቸው ጋር ለመገናኘት እንዳልቻሉ እየገለጹ ይገኛሉ። የባንክ አገልግሎት አሁን እየሰጠ የሚገኝ የደደቢት ማይክሮፋይናንስ ብቻ ነው ለመንግስት ሰራተኞች ደሞዝ እንዲሁም በማይክሮፋይናንሱ የቆጠቡ ሰዎች እየተገለገሉ መሆኑን ለማወቅ ችለናል። በትግራይ ክልል ምዕራባዊ ዞን ብሄር መሰረት ያደረገ የትግራይ ልዩ ኃይል በማይካድራ አካባቢ በብዛት ሰው ገድሏል ስለተባለው ለክልሉ የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ ጠይቄያቸዋለሁ። በትግራይ ሕዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራ ለመቀጠል ሆን ተብሎ የተሰራጨ የሀሰት ዜና ነው ብለውታል። አቶ ሀዱሽ እንደተናገሩት የትግራይ መከላከያ ኃይል ብሄር መሰረት ያደረገ ጥቃት የመፈጸም ባህል የለውም። ይህ የነሱ ባህል ነው ብለዋል። ጡረተኛ ጀኔራሎች ጭምር ትግርኛ ተናጋሪ በማለት በሕዝብ የዘር ማጥፋት አዋጅ ተናግሯል በማለት ነው የገለጹት። በትግራይ ውስጥ የሌላ ብሄር ተወላጆች ብዙ አሉ፣ በሰላምም እየኖሩ ይገኛሉ ያሉት አቶ ሀዱሽ፣ ይህ መረጃ ግን በሌላ አካባቢ የሚገኝ የትግራይ ተወላጅ ለመጨፍጨፍ እና በትግራይ ላይ የተከፈተው ወረራ ህዝብ ለማነሳሳት ነው። ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል አቶ ሀዱሽ። በሌላ ዜና ደግሞ የትግራይ ተወላጆች ከደቡባዊ ዞን ወደ አማራ ክልል ወሎ አካባቢ ጦርነት በመፍራት እየሸሹ ነው ተብሏልና በዚህ ጉዳይ ምላሻቸው ምንድን ነው? ተብለው የትግራይ ህዝብ በህዝባዊ ጦርነት ነው ያለው። ይህ አንድነቱን ለማዳከም የተነገረ የሐሰት መረጃ ነው ብለውታል። ህዝብ አካባቢው እየጠበቀ ሰራዊቱ እያበረታታ ነው ያሉት አቶ ሐድሽ የታወጀበት ጦርነት እየመከተ ነው። ይህ መረጃ ሀሰት ነው በማለት አጣጥለውታል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።